የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በ19ና በ25 ሜትር ባንድ አጭር ሞገድ ደግሞም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፈው የዛሬ አርብ ሰኔ 14 2011 ዓመተ ምህረት ፕሮግራማችን ጀመረ። ከሦስት ዓመት በፊት ከነበረችው ኢትዮጵያ የዛሬዋ ተስፋ ሰጪ መሆኗ ተነገረ። እኔ እዚህ በመጣሁ ጊዜ አብዛኛው የታዘብኩት ተስፋ የመቁረጥ መንፈስ ነበር። ለለውጥ ዕድሎች አልነበሩም። አሁን ግን ሁሉንም ችግር ለመፍታት ዕድል አለ። ነገር ግን ለውጥ ከፈተናዎች ጋር ሊመጣ ይችላል። ይህ የሚጠበቅ ነው። በኢትዮጵያ የዩናይትድ ስቴትስ ኤምባሲ ቃል አቀባይ ኒኮላስ ባርኔትን ድምጽ ነው የሰማ ነው። ዝርዝሩ በዕለቱ አብይ ርዕስ ይቀርባል። ከወቅታዊ ርዕሰ ጉዳዮች በተጨማሪ ከምሽቱ የዓለም ዜናችን መካከል የትግራይ ክልል መንግስት ለ2004 የሕግ ታራሚዎች በይቅርታ እንዲፈቱ ውሳኔ ሰጥቷል። ኤርትራ ውስጥ በአብያተ ክርስቲያናት ላይ የሚወሰደው የሰሞኑ እርምጃ አሳስቦኛል አሉ የዚያችን ሀገር የሰብአዊ መብት ጉዳይ የሚከታተሉ የተባበሩት መንግስታት ድርጅት ልዩ ተጠሪ። ሆርሙስ ሰርጥ ላይ የዩናይትድ ስቴትስ ድሮን ተመትቶ ከወደቀ በኋላ ኢራን ኢላማዎች ላይ የአጸፋ ጥቃት እንዲካሄድ አዘው ጥቂት ደቂቃ ሲቀር እንደሰረዙት ፕሬዚደንት ትራምፕ ተናገሩ። የሚሉትና ሌሎችም አሉ። አመሰግናለሁ ቆንጅት። ዛሬ በሁለተኛው አጋማሽ እሰጥ አገባ ወቅታዊ ፕሮግራም ወይም መደበኛ ፕሮግራም፣ ሌሎች ደግሞ ወቅታዊ ርዕሰ ጉዳዮችም ይቀርቡበታል። ሰላም አድማጮቻችን፣ እንደምናምሽታችኋል። የምናስተናግዳችሁ ቆንጅት ታዬና እኔም አዲሱ አበበ፣ ንጉሱ ታምሬ ፕሮግራሙን ይመራል። አሁን የምሽቱ የዓለም ዜና። ቀደም ሲል ቆንጅት እንዳሰማችን የትግራይ ክልላዊ መንግሥት 204 የሕግ ታራሚዎችን በይቅርታ ፈትቷል። የሰማዕታት ቀንን ምክንያት በማድረግ ይቅርታ ከደረገላቸው ታራሚዎች መካከል 13ቱ ኤርትራውያን መሆናቸውን የክልሉ ጸጥታና አስተዳደር ቢሮ አስታውቋል። ምልጌታ አጽብሃ ዘገባ አልኳል በኋላ ላይ ነው የሚቀርበው ይሄ ይለኛል፣ ንጉሱ። እሺ፣ ወደሚቀጥለው ዜና እንለፍ። ቆንጀት፣ እሺ። ኤርትራ ውስጥ በቅርቡ የተወሰዱትን የካቶሊክ ቤተ ክርስቲያን እንቅስቃሴዎች የመገደብ እርምጃዎችና የኦርቶዶክስና የሌሎችም አብያተ ክርስቲያናት አባላትና መነኮሳትን በዘፈቀደ መታሰራቸው እጅጉን ያሳሰባቸው መሆኑን የዚያችን ሀገር የሰብአዊ መብት ይዞታ የሚከታተሉት የተባበሩት መንግስታት ድርጅት ልዩ መርማሪ አስታውቀዋል። ልዩ ራፖርተሯ ዳንኤላ ክራቬትስ የክልሉ የሰላምና የመረጋጋት ድባብ የተሻሻለ ቢሆንም እነዚህ አድራጎቶች የሚያሳዩት ኤርትራ ውስጥ ያለው የሰብአዊ መብት ይዞታ አለመለወጡን ነው ብለዋል። አክለውም ኤርትራ ሰብአዊ መብቶች የሰብአዊ መብቶች ምክር ቤት አባልነቷን በተመለከተ ያሉባትን ዓለም አቀፍ ግዴታዎች በማክበር የሃይማኖት ተቋማት በነጻነት እንዲቀሳቀሱ እንድትፈቅድ የመላ ሕዝቧንም መብቶችና ሃይማኖቶች እንድታከብር አሳስባለሁ ብለዋል። በካቶሊክ ቤተ ክርስቲያን የሚካሄዱ የጤና ማዕከሎች ባለፈው ሳምንት በኤርትራ መንግስት ባለስልጣናት ትዕዛዝ መወረሳቸውን መረጃ ደርሶናል ያሉት የተባበሩት መንግስት ወታት ድርጅቷ ልዩ መርማሪ መግለጫ አንዳንድ ማዕከሎች በወታደር ሲጠበቁና ታካሚዎች ውጡ ተብለው ሲታዘዙ እንዲሁም ሰራተኞችን እንዳስፈራሯቸው መረጃው ደርሶናል ብለዋል። የጤና ማዕከላቱ መወረስ በተለይ አገልግሎቱን ሲያገኝ የቆየውን የገጠሩን ነዋሪ የሚጎዳ ነው ብለዋል። አያይዘው አድማጮች፣ ቀደም ሲል በመግቢያ ያነበብኩት ዜና ዘገባው ደርሶናል የትግራይ ክልላዊ መንግስት በይቅርታ የፈታቸውን እስረኞች የሚመለከት የሙሉጌታ ጽባህ ዘገባ ነው። ትናንት የክልሉ ካቢኔ ባካሄደው ስብሰባ የሕግ ታራሚዎች በማረሚያ ቤት በሚቆዩበት ጊዜ በፈጸሙት ወንጀል ተጸጽተው ሕዝብን ለመካስ ዝግጁ ከሆኑ በይቅርታ እንዲፈቱ መወሰኑን ነው የትግራይ ጸጥታና አስተዳደር ቢሮ ኃላፊ አቶ ተኪው መተኩ በሰጡት መግለጫ የተናገሩት። ነገ ሰኔ 15 2011 ዓ ም የሚዘከረው 31ኛ የትግራይ ሰማዕታት ቀን ምክንያት በማድረግ በይቅርታ እንዲፈቱ ከተወሰነላቸው እስረኞች 83 በመቶ በላይ ከ35 ዓመት በታች ዕድሜ የሚገኙ ወጣቶች በመሆናቸው የእነሱን አቅም ለልማት መጠቀም ግምት ውስጥ ያስገባ እንደሆነም ኃላፊው ገልጸዋል። ከሚፈቱት 204 እስረኞች አስራ ሶስቱ ኤርትራውያን እንደሆኑም ተናግረዋል። 56 ደቂ 56 ሴቶች የሚገኙበት የ2352 ታራሚዎች ነው ይቅርታ እንዲደረግላቸው ያመለከቱት ከእነዚህም የይቅርታ መመሪያ የሚያሟሉ 55 ሴቶች የተካተቱበት 2004 ታራሚዎች በይቅርታ እንዲፈቱ የትግራይ ክልል ካቢኔ ትናንት የወሰነው። ከነዚህም አስራ ሶስቱ ኤርትራውያን ናቸው። እነሱም እንደ ሁሉም ታራሚ በይቅርታ መመሪያ ተካቷል ነው ያሉት። የተፈቱት ኤርትራውያን በምን ወንጀል እንደታሰሩ ጠይቀናቸው እንደ ማንኛውም ሰው የክልሉን ሕግ የተላለፉ ናቸው ያሉት አቶ ተኬ የተጀመረውን የሰላም ሂደት ማጠናከር ግምት ውስጥ በማስገባትም በይቅርታ እንዲፈቱ መወሰኑ ተናግሯል። ይህ በእንዲህ እንዳለ የአረራ ትግራይ ፓርቲ አባላቶቹ በፖለቲካ ምክንያት ታስረው እስካሁን እንዳልተፈቱ ይገልጻል። በዚህ የይቅርታ ሂደት ተካቷል ወይ ስንል ላቀረብነው ጥያቄ እኛ ወንጀል ሰርቶ የታሰረ እንጂ በፖለቲካ አቋሙ የታሰረ እስረኛ የለንም። ይህ የቅርታ ሂደቱም ፖለቲካ ሳይሆን የታየው በማረሚያ ቤት ቆይታ ነው ብለዋል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለም ሙልጌታ እናመሰግናለን። አስተማማኝ መጪ ጊዜን ለማረጋገጥና የተሻለ ፍትሐዊነት ያለበትን ህብረተሰብ ለመፍጠር አለም ከዚህ ቀደም ታይተው የማይታወቁ ለውጦችን ማምጣት እንደሚጠበቅበት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተረሽ አሳሰቡ። ዋና ጸሐፊው ዛሬ በተካሄደው የዓለም የሥራ ድርጅት ጉባኤ ላይ ያደረጉትን ንግግር የተከታተለችው ሊሳሽ ላይን ከጀኔቫ ያጠናቀረችውን ዘገባ ሰሎሞን አባቴ ያቀርባል። አንጋፋው የኖቤል የሰላም ተሸላሚው የዓለም የሥራ ድርጅት አይኤልኦ መቶ ዓመቱን ደፈነና የተባበሩት መንግሥታት ድርጅት ዋና ጸሐፊ እንኳን አደረሳችሁ አሉ። ከአይኤልኦ የስኬት ዝርዝር እየጠቀሱም የሥራ ደረጃዎችን መደንገጉን እና በሚሊዮኖች ለሚቆጠሩ ሰዎች የሥራ ጥራትና ደህንነት ይዞታን ማሻሻል ማስቻሉን አንቶኒዮ ጉቴሬሽ አስታውቀዋል። ይሁን እንጂ ያሉ ጉቴሬሽ ድርጅቱ በመጪዎቹ መቶ ዓመታት የሚጋፈጣቸው ፈተናዎች ካለፉቱ ይበልጥ የከበደ ይሆናሉ። ኤዝ ዊ ሉክ አሄድ ዊ ኖው ኒው ቴክኖሎጂስ ስፔሻሊ አርቲፊሻል ኢንተለጀንስ አሻግረን ስንመለከት አዲሱ ቴክኖሎጂ በተለይ ሰው ሠራሹ አእምሮ ሥራዎችን ያለ ጥርጥር መጠነ ሰፊ በሆነ ሁኔታ ያጠፋል። ግዙፍ ቁጥር ያላቸው አዳዲስ ሥራዎችም ይፈጠራሉ። በርግጥ፣ አሁን ላይ ሆነን የመጪውን ጊዜ ተጽዕኖ መተንበይ ቢከብደንም እጅግ የበዙ አዳዲስና የተለያዩ ክህሎቶች የማስፈለጋቸው ነገር ግን የሚያነጋግር አይሆንም። ከመጪዎቹ ሁኔታዎች ጋር በቅርበትና በጥሩ ትውውቅ መዝለቅ እንድንችል መንግስታት በሰዎች ሙሉ የዕድሜ ዘመን ተከታታይነት ባለው ትምህርት ላይ ነዋይና ጊዜ ማፍሰስ አለባቸው ብለዋል ዋና ጸሐፊው። የሰውዎች ደህንነት የሁሉም የምጣኔ ሀብትና ማኅበራዊ ፖሊሲዎች ማዕከል እንዲሆን ጉቴሬሽ ሲያሳስቡ፣ ጥሩ ሕይወት ለመኖር የሚያስችል ለረዥም ዓመታት የሚዘልቅ የተረጋጋ ገቢ የሚያስገኙ ሥራዎችን መፍጠር አንዱ መሆኑን ተናግረዋል። በተጨማሪም የአየር ንብረት ለውጥ ጉዳይ እጅግ አንገብጋቢና አጣዳፊው የሰው ልጅ ስጋት መሆኑን ጠቁመው ከሰው ልጅ የመፍትሄ እርምጃዎች እጅግ በፈጠነ ሁኔታ እየተበላሸ ያለው የተፈጥሮ አካባቢ አዝማሚያ ለሁከት ለመተካከል መጓደልና ለድህነት መበርታትና መስፋት ከዋና ሰበቦች መካከል እንደሚሆን ተናግረዋል። አረንጓዴ ንግድና እንቅስቃሴ እጅግ የበዙ ንጹሕና አስተማማኝ ስራዎችንም እንደሚፈጥር ዋና ጸሐፊ አንቶኒዮ ጉቴረሽ መክረዋል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ሆርሙዝ ሰርጥ ላይ የዩናይትድ ስቴትስ ያለ አብራሪ ተጓዥ አውሮፕላን ድሮን ተመቶ መውደቁን ተከትሎ ኢራን ውስጥ ሶስት ኢላማዎችን ደብድበን ለመበቀል ተሰናድተን በመጨረሻ ደቂቃ የኢራን ህዝብን ህይወት ለኢራን ህዝብ ህይወት ስንል ትተነዋል ሲሉ ፕሬዚደንት ዶናልድ ትራምፕ ተናገሩ። ፕሬዚደንት ትራምፕ ይህን ዛሬ አርብ ይፋ ያደረጉት ፕሬዚደንቱ የሚሳይልና የራዳር ጣቢያዎችን በመሳሰሉ የተወሰኑ ኢላማዎች ላይ ጥቃት እንዲካሄድ ካዘዙ በኋላ ባልታወቀ ምክንያት ሰርዘውታል የሚል ዘገባ ዘ ኒውዮርክ ታይምስ ጋዜጣ ማውጣቱን ተከትሎ ነው። ትናንት ማታ ሶስት ኢላማዎችን ልንደበድብ ከተሰናዳም በኋላ ምን ያህል ሰው ይሞታል ብዬ ጠየቅኩ። አንደኛው ጀነራል መቶ ሀምሳ ሰው ጌታዬ ሲለኝ ድብደባው ሊካሄድ አስር ደቂቃ ሲቀረው አስቆምኩት ነው ያሉት ፕሬዝደንቱ በትዊተር ሲገልጹ የሚያጣድፈን ምክንያትም የለም። የጦር ኃይላችን እንደገና በደንብ ተገንብቷል፣ ዝግጁ ነን ሲሉም ፕሬዝደንቱ አክለዋል። ውሳኔያቸው በዋይት ሐውስ እና በመከላከያ ሚኒስቴር ስምምነት የተወሰደ እንደሆነም ነው ዜናው የገለጸው። የፕሬዝደንቱ እርምጃ ሁለቱንም ወገኖች ከተፋጠጡበት በአብዛኛው የመካከለኛው ምስራቅ አካባቢ ሊቀጣጠል ከሚችል ጭት አፋፍ የመለሰ ተደርጎ ታይቷል። ሳውዲ አረቢያና ኪዩባ ህገ የሰው ዝውውርን የመዋጋት ኃላፊነታቸውን ያልተወጡ ሀገሮችን በሚዘረዝረው የዩናይትድ ስቴትስ መዝገብ ገብተዋል። ጉዳዩ ሀገሮቹን ይበልጥ ለማዕቀብ ያጋልጣቸዋል ነው የተባለው የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ባወጣው አመታዊ መግለጫ የዩናይትድ ስቴትስ ሸሪክ የሆነችው ሳውዲ የውጭ ሀገር ሰራተኞችን በተመለከተ አያያዟ የወነጀላ ሲሆን ኪዩባን ደግሞ ወደ ውጭ ሀገሮች ሐኪሞችን በምትልክበት መርሃ ግብሯ አማካይነት ህገወጥ የሰው ዝውውር ታካሂዳለች ሲል አውግዟታል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ህገወጥ የሰው ዝውር የሰው ዝውውርን መታገላችንን እንቀጥላለን ሲሉ አስታውቀዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ይጠናቀቃል። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በዜና የጀመረው ፕሮግራማችን በ19፣ በ25 እና በ31 ሜትር በአንድ አጭር ሞገድ እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። አንድ የፕሮግራም ማሳሰቢያ እናቀርብና ወደ ተቀሩት ፕሮግራሞቻችን እናልፋለን። ይቅርታ የሚያደርግ ርህሩህ የሆነ ኮምፓሽነት የሆነ ፍሬንድሊ የሆነ የምለው ነገር ጥሩ ባህሪያት ቢሆኑም እነዛ ባህሪያት እምቢነት ዜጎች በህግ ተጠያቂ ከመሆን ምነት እንደምታደርግላቸው የምለውን ነገር ነው ማጣላቸው። ስለዚህ ያ ሞቲቬት ያደረጋቸዋል አንዳንዶቹ ስርዓት አልበኛ ለመሆኑ ለፈለጉ ሰዎች ስራዬ ብለው ማለት ኤክስኪውዝ ለሚፈልጉትም በር ተከፈተላቸው ብይ ጠቅላይ ሚኒስትር ከመሆናቸው በፊት በጣም ጨለማ የሆነ ሁኔታ ነው የማስታውሰው። ድርጅታዊ ምዝበራ ይካሄድ ነበር። ዜጎች እንደ ልባቸው ለመንቀሳቀስ ለመናገር አይችሉም ነበር። የሰብአዊ መብቶች ፋፍ ነው ነበር። ስለዚህ ለውጥ እኔ ሽርሽር አይመስለኝም። የቀደሙት ዶክተር ተድላ ወልደ ዮሐንስ እርሳቸውን ተከትሎ የሰማችኋቸው ደግሞ ዶክተር አክሎክ ቢራራ ናቸው። ሁለቱ ተከራካሪዎች በዛሬው እሰጣ ገባ ፕሮግራማችን ይሟገታሉ። በሁለተኛው አጋማሽ ጠብቋቸው። አሁን አብይ ርዕስ የዛሬዋ ኢትዮጵያ ከጥቂት ዓመታት በፊት ከነበረችው የበለጠ ተስፋ ያላት ነች ሲሉ ተሰናባቹ የአሜሪካ ኤምበሲ ቃል አቀባይ ኒኮላስ ባርኔት ተናገሩ። ይቻላሉ ብዬ ያላልኳቸውን ነገሮችም አከናውናለች ብለዋል። በኢትዮጵያ እየተካሄደ ያለው ሽግግርም እንደሚሳካ ነው ሚስተር ባርኔት የተናገሩት። እስክንድር ፍሬው ተሰናባቹን ቃል አቀባይ አነጋግሮ የሚከተለውን ዘገባ አስተላልፏል። ባለፉት ሶስት ዓመታት በኢትዮጵያ የሆነውን ክፉ ደጉና አይተዋል። ተሰናባቹ የአሜሪካ ኤምባሲ ቃል አቀባይ ኒኮላስ ባርኔት ከተቃውሞ እንቅስቃሴዎች እስካሁኑ የለውጥ ወቅት የአገራቸውን አቋም፣ ፖሊሲዋን ሲገልጹም ቆይተዋል። ከለውጡ በፊት የነበረውን የአስቸኳይ ጊዜ አዋጅ በመቃወም ኤምባሲው ያወጣው መግለጫ የዚያን ጊዜውን የኢትዮጵያ መንግስት ማስቆጣቱ ለምሳሌ የቅርብ ጊዜ ትዝታ ነው። በአዲስ አበባ የሚገኙትን የአሜሪካ አምባሳደር እስከ ማስጠራት የሄደው የዚያን ጊዜው መንግስት አምባሳደሩ መግለጫው ስህተት መሆኑን አምነዋል፣ የሚል መረጃም ለአንድ የአገር ውስጥ ጋዜጣ ሹልኮ ነበር። የዚያን ጋዜጣ ዘገባ የተሳሳተ ሲሉ የተናገሩት መግለጫችን አይቀየርም፣ አቋማችንም ተመሳሳይ ነው ያሉት ታዲያ እኚህ ቃል አቀባይ ነበሩ። ከአሜሪካ ድምጽ ጋር ባደረጉት ቃለ ምልልስ የሥራ ጊዜያቸውን ያጠናቀቁትና ትናንት በአዲስ አበባው የአሜሪካ ኤምባሲ ሽኝት የተደረገላቸው ኒኮላስ ባርኔት በኢትዮጵያ ያለውን መልካም የፖለቲካ ጅምር አድንቀዋል። በዚህ መልካም ጅምር መሃል በመሄዳቸው የተሰማቸውን ስሜትም አጋርተዋል። በእርግጥ ወደ ሀገር የተመልሼ ቤተሰቤን ማየት እፈልጋለሁ። ነገር ግን በኢትዮጵያ በርካታ እድሎችና ተስፋዎች ባሉበት በዚህ ወቅት ጥሎ መሄድ አስቸጋሪ ነው። እዚህ በቆየሁባቸው ዓመታት የተካሄደው ለውጥ አስደናቂ ነው። ያንን መከታተል ተገቢ ይመስለኛል። that ethiopia has done things that i certainly didn't think were possible when i arrived. there's certainly a long way to go, and that's part of why it's hard to leave, because i believe ethiopia, ኢትዮጵያ ሁሉንም ያሳተፈ ዴሞክራሲ እንደምትገነባ ሰፊ የምጣኔ ሀብት ብልጽግናና መረጋጋት እንደምታሰፍን አምናለሁ። በእርግጥ ቀላል እንዳልሆነ አውቃለሁ። ለዩናይትድ ስቴትስም ቢሆን እንኳ ቀላል አይደለም። ሁሌም ለለውጥ እንደ ተጋነን። በዚህ ለውጥ ኢትዮጵያ የምትደርስበትን ለማየት እጓጓለሁ። ለጊዜው የዚህ ለውጥ አካል ባለመሆኔ አዝናለሁ። እኔ እዚህ በመጣሁ ጊዜ የታዘብኩት በአብዛኛው ተስፋ የመቁረጥ መንፈስ ነበር። ለለውጥ ዕድሎች አልነበሩም። አሁን ግን ሁሉንም ችግር ለመፍታት ዕድል አለ። የዛሬዋ ኢትዮጵያ ከትናንትናዋ ይልቅ የበለጠ ተስፋ ያላት ናት። ይህ ግን ያለ ፈተናዎች አይደለም። ነገር ግን ለውጥ ከፈተናዎች ጋር ሊመጣ ይችላል። ይህ የሚጠበቅ ነው። የለውጡ ሂደት ያለመጠናቀቁን በመገንዘብ እየተሠራ ያለ ሥራ ያለ ይመስለኛል። ስለ ለውጥ የሚደረግ ውይይት ከሁሉም አቅጣጫ መቀጠል አለበት። ዩናይትድ ስቴትስ ለውጡ እንዲቀጥል በሁሉም መልኩ ለመርዳት ኢትዮጵያ ችግሮቿን እንድትወጣ ለማገዝ ፈቃደኛ ናት። ዴሞክራሲ ማለት ደግሞ ተቋማትን ዘርግቶ ችግሮችን ለመፍታት መሥራት እንጂ ያለቀ የተዘጋጀ የተጠናቀቀ ሥርዓት ለህዝብ ማቅረብ አይደለም። ዋናው ጥያቄ ኢትዮጵያውያን ይህንን እድል እንዴት ይጠቀሙበታል የሚለው ነው። በኢትዮጵያ ቆይታቸው ወደ በርካታ አካባቢዎች መንቀሳቀሳቸውን የገለጹት ኒኮላስ ባርኔት ከምግቡ ጋር ጭምር መላመዳቸውን ያስረዳሉ። ትናንት በተካሄደው የሽኝት ሥነ ሥርዓት በኢትዮጵያ የአሜሪካ አምባሳደር ማይክል ሬነር እና ሌሎች በርካታ እንግዶች ተገኝተዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ በህግ እስክንድር፣ እናመሰግናለሁ። በህግ ከተፈቀደላቸው ሌላ በአዲስ አበባ ከተማ ውስጥ ማንኛውም የሞተር ብሽክሌት እንዳይንቀሳቀስ የተደነገገ መሆኑን የአዲስ አበባ አስተዳደር አስታወቀ። ከባድ የጭነት መኪኖችም በቀን በከተማ ውስጥ እንዳይንቀሳቀሱ እግድ የጣለ መመሪያ አውጥቷል። መለስካቸው አማሃ ነው ዘገባውን የላከው። አስተዳደሩ ዛሬ ረፋዱ ላይ በጠራው ጋዜጣዊ ጉባኤ መግለጫውን የሰጡት በምክትል ከንቲባ ማዕረግ የኢኮኖሚ ዘርፍ አስተባባሪና የመንገድ ትራንስፖርት ቢሮ ኃላፊ ዶክተር ሰለሞን ኪዳኔ እንዳብራሩት ጋዜጣዊ መግለጫው ያስፈለገው ከአንድ ቀን በፊት የከተማዋ ከንቲባ ታከለ ኡማ የሰጡትን መግለጫ ለማብራራት ነው። አስተዳደሩ የመንገድ ትራንስፖርትን በተመለከተ ሁለት በጥናት ላይ የተመሠረቱ መመሪያዎችን እንዳወጣ አስረድተዋል። በተለይም የትራፊክ ፍሰትን ይበልጥ ለማቀላጠፍና የተጓዦቹን ደህንነት ለማስጠበቅ ሲባል እነዚህ መመሪያዎች እንደወጡ ተናግረዋል። ዶክተር ሰለሞን እንዳስረዱት ከሆነ የከተማዋን የትራፊክ ፍሰት በእጅጉ ካደናቀፉት ምክንያቶች መካከል በየጊዜው ቁጥራቸው ከፍ ያለው ሞተር ቢስክሌቶች እንቅስቃሴ ችግር ስለፈጠረ ይህን በሕጋዊ መንገድ ለመፍታት ነው። ይሄ ሙሉ በሙሉ አጠቃላይ የሞተር ቢስክሌትን እንቅስቃሴ የሚገድብ ባይሆንም ግን አጠቃላይ እንቅስቃሴ ወደ ስርዓት ማስገባት የሚችል መመሪያ ነው ማለት ነው። ከዛ አንጻር ይህ መመሪያ ዋናው ዋናው ተፈጻሚነት ወሰኑ በዚህ በአዲስ አበባ ከተማ ውስጥ፣ በየትኛው መንገድ አዲስ አበባን ረግጦ ለማለፍም ሊሆን ይችላል፣ አዲስ አበባ ውስጥም ለመንቀሳቀስ ሊሆን ይችላል፣ ዳርቻዎች ብቻ ሊሆን ይችላል። ብቻ በአዲስ አበባ ወሰን ውስጥ ማንኛውም አይነት ሞተር ብስክሌት ኋላ ከምዘረዝራቸው ፍቃድ ውጪ ማሽከርከር አይፈቀድም። ሙሉ በሙሉ የተከለከለ ይሆናል ማለት ነው። ስለዚህ በዚህ በሚቀመጠው አሰራር መሰረት ማንም ሰው ፍቃዱን አግኝቶ የሚንቀሳቀስበት አግባብ ይኖራል ማለት ነው። ምክትል ከንቲባው በልዩ ሁኔታ ሞተር ብስክሌቶች በከተማዋ ለማሽከርከር የሚችሉትንም ዘርዝረዋል። ስለዚህ ከዛ አንጻር በልዩ ሁኔታ ፍቃድ የተሰጣቸው የመከላከያ የሀገር መከላከያ፣ የጸጥታ አካላት፣ በህግ መሰረት ድንገተኛ ተብለው የሚደነገጉ ተሽከርካሪዎች እና የከተማ አስተዳደሩ የትራንስፖርት ተቆጣጣሪዎች እና መሰል የሆኑት የሞተር ስሬቶች በአዲስ አበባ ማሽከርከር ይችላሉ። እነዚህም በሚያሽከረክሩበት ሰዓት ተቋማቸው ሊገልጽ የሚችል ብራንድ ወይንም ሎጎ በሞተር ባይኩ በልዩ ቀለም ተቀምጦ ሲታይ፣ ሁለተኛም ያንን ተቋም መግለጽ የሚችል ዩኒፎርም ለብሰው መንቀሳቀስ ይችሉ ብቻ ነው። ዶክተር ሰለሞን አክለውም እንደ ፖስታ ቤት ኤምባሲዎችና የመሳሰሉት ተቋማትም ኃላፊነት ወስደውና ተገቢውን ሁሉ ከሚመለከተው አካል አሟልተው ሞተር ብስክሌቶችን ለማንቀሳቀስ እንደሚፈቀድላቸው ገልጸዋል። ከትናንት በስቲያ በአቶ ታከለ ኡማ የተሰጠውን መግለጫ ተከትሎ ከአንዳንድ ወገኖች እየተሰማ ላለው ቅሬታም ተገቢ መፍትሄ እንደሚበጅለት ዶክተር ሰለሞን ፍንጭ ሰጥተዋል። በተለይ በኢኮኖሚያችን ውስጥ በተለያየ መንገድ በዚህ ሞተር ብስክሌትን በመጠቀም ብዙ የስራ እድል በመፍጠር የሚጠቀሙ ወጣቶች እንዳሉ እንገነዘባለን። ለተለያየ ስራም ለማፋጠን የሚጠቀሙ አካላት እንዳሉ ይታወቃል። ስለዚህ ለነዚህም አሰራር ማበጀት አስፈላጊ ነው የሚሆነው። ስለዚህ ድርጅት ያላቸው አካላት የግድ ፖስታ ቤት መሆን የለበትም። የግድ እቃ የሚያመላልስ ተቋም መሆን የለበትም። ድርጅት ካለው እንደዛው ለድርጅቱ የሚገልጽ ሎጎ ብራንድ እስካስቀመጠ ድረስ ድርጅቱ የሚገልጽ ዩኒፎርም ተጠቅሞ መስራት የሚችል ከሆነ ድረስ ይህንን ፍቃድ ለነሱም ለድርጅቶችም የሚፈቅድ ይሆናል በማህበርም በምንም ተደራጅተው ድርጅት መስርተው ሊንቀሳቀሱ የሚችሉ ልዩ አሰራር እየተዘጋጀ ይገኛል ሁለተኛው መመሪያ የከባድ የጭነት መኪናዎችን እንቅስቃሴ በተሻለና ጠቃሚ በሆነ መልኩ ለማከናወን የተዘጋጀ እንደሆነ ኃላፊው አስረድተዋል በተለይም በቀን በትራፊክ የምትጨናነቀው አዲስ አበባ ከተማ ማታ ከሁለት ሰዓት በኋላ ከሚታይባት ጭርታ እንደሚያላቅቃትና እንደ ማንኛውም ትልቅ ከተማ 24 ሰዓታት ሕይወት ያላት ከተማ እንድትሆን እንደሚያደርጋት ጠቁመዋል። መመሪያው የኢኮኖሚ ትርፍ ሊኖረው እንደሚችልም ገልጸዋል። ቀን ቀን የሚታየው ከባድ የጭነት መኪኖች እንቅስቃሴ በትራፊክ ፍሰቱ ላይ የሚያሳድረውን አሉታዊ ተጽዕኖ ከዘረዘሩ በኋላ ይህን ችግር ለመፍታት የአዲሱን መመሪያ ዘዴ ወይንም ክልከላ በሚቀጥለው መንገድ ገልጸዋል። ማንኛውም ማንኛውም ከባድ የጭነት ተሽከርካሪ ከጠዋቱ 12 ተኩል ጀምሮ እስከ ማታ 2 ሰዓት አዲስ አበባ ውስጥ መንቀሳቀስ አይችልም። በየትኛውም ዋና ዋና ጎዳናዎችም መቆም አይችልም። መጫንም ማውረድ አይችልም። እንቅስቃሴ የሚለካው መኪናው ሞተሩ አንስቶ መንቀሳቀስ ብቻ ሳይሆን የሚፈልገውም ዕቃ መጫን ማውረድ አንዱ የእንቅስቃሴው አካል ነው። ስለዚህ በየትኛውም ሰዓት በዚህ ከ12 ተኩል ጠዋት እስከ ማታው ሁለት ሰዓት ድረስ አይቻልም። ከሁለት ሰዓት ማታ እና ሌሊት እስከ ጠዋት 12 ተኩል ብቻ መንቀሳቀስ ነው የሚችሉት። ይህ ሙሉ በሙሉ ለከባድ ተሽከርካሪዎች ከ3.5 ቶን በላይ ወይ ከ35 ኩንታል በላይ የሆኑት የሚከለክል ይሆናል። ቀላል የምንላቸው የጭነት ተሽከርካሪዎች ከ2.5 እስከ 3.5፣ እነዚህ አነስ ያሉ ትንሽ አይሱዞች አሉ እንድታውቋቸው፣ አነስ ያሉ 2.5 ከፒካፕ ትንሽ ከፍ ያሉ እነዛም ማለት ነው 2.5 ቶን የምንላቸው እነዛም እስከ ጠዋቱ አራት ሰዓት እስከ ከሰዓት 10 ሰዓት ብቻ በቀን ሊፈቀድላቸው እንጂ በጥዋቱ ፒክ አወር ከ12 ተኩል እስከ አራት ሰዓት ድረስ ከሰዓቱም ከ10 ሰዓት እስከ ማታ ሁለት ሰዓት ድረስ እነዚህ ተሽከርካሪዎች እነዚህ ከፒክ አፕ ከፍ ያሉ ከአይሱስ አነስ ያሉ ያሉት አይፈቀድላቸውም፣ በዛን ሰዓት ውስጥ ማለት ነው። ስለዚህ በፒካፕ ፒካፕ መሰል እንቅስቃሴዎች እቃዎች ሊመላለሱ ይችላሉ። ዳቦ፣ አትክልት የመሳሰሉ ሊንቀሳቀሱ፣ የማሰራጨት ስራዎች ሊሰሩ ይችላሉ ማለት ነው። ትላልቅ የሆኑት ግን ሙሉ በሙሉ ከተማው ላይ እንዳይንቀሳቀሱ የሚገድብ ይሆናል። እነዚህ መመሪያዎች ከሰኔ 30 ቀን 2011 ዓ ም ጀምሮ ተግባራዊ እንደሚሆኑም ታውቋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን ለዘገባው እናመሰግናለን። የመጽሔት ክፍለ ጊዜ ዘገባዎቻችን ይቀጥላሉ። በኦሮሚያ ክልል ጉጂ ዞን ጽህፈት ቤቶቹ እየተዘጉና አባላቱ ላይም የመንግስት ባለስልጣናት እንግልት እያደረሱባቸው መሆኑን የኦሮሞ ፌዴራላዊ ኮንግረስ አመለከተ። የአካባቢው የመንግስት ባለስልጣናት በበኩላቸው ጽህፈት ቤቶቹ የተዘጉት ከህጋዊ አሰራር ውጪ ስለሆኑ ነው ይላሉ። ሙክታር ጀማል ዝርዝሩን ይዟል። የኦሮሞ ፌዴራላዊ ኮንግረስ ጽህፈት ቤት ኃላፊ አቶ ጥሩነ ገምታ ለአሜሪካ ድምፅ እንደተናገሩት የምዕራብ ጉጂ ዞን አባላትና ተወካዮቻቸው በአካባቢው የመንግሥት አመራሮች ወከባ እየደረሰባቸው ነው ብለዋል። በቅርቡ በዞኑ ገላና ወረዳ ደረሰ ስለተባለው ችግር አቶ ጥሩነ ይናገራሉ። ጉጂ ሊጣቴሳ ሚሴንሳ ኮሬ ጎድና ከንታን ኦቦጃተን ምትኩ በምዕራብ ጉጂ የዞኑ አመራር ኮሚቴ አባል የሆኑት አቶ ጃተኒ ምትኩ ከታሰሩ ሁለት ሳምንት ሆኗቸዋል። እዛው ምዕራብ ጉጂ ሊበን ወረዳ ደግሞ ከሁለት ወር በፊት የድርጅታችንን ሰንደቅ ዓላማ የወረዳው ምክትል አስተዳዳሪ በማውረድ ቀደው ጥለዋል። ከትላንት ወዲያ ደግሞ አቃጠሉ። ሁለት አባላቶቻችንን አቶ ግርጃ ጉዮን እና አቶ ሳሙኤል ምጁን ከቀኑ ዘጠኝ ሰዓት ላይ ከጽህፈት ቤት አስወጥተው አስፓልት ላይ ደብድበው ወደ እስር ቤት በመውሰድ ማታውን ወደ ሶስት ሰዓት ለቀዋቸው ወደ ቤት አስገቧቸው። ሬበኒ ሬበኒ ገልገለ የምዕራብ ጉጂ ዞን ገላና ወረዳ አስተዳደር በኦሮሞ ፌዴራላዊ ኮንግረስ የቀረበበትን ክስ አይቀበልም። የወረዳው አስተዳዳሪ አቶ ማቴዎስ ሆጤሳ ፓርቲው በወረዳው ጽህፈት ቤት ለመክፈት የሚያስችለው ፍቃድ ባለማቅረቡ እና የፓርቲው አባላቶች ህገወጥ እንቅስቃሴዎች ላይ ስለተሳተፉ ነው ብለዋል። ከፋሆንዮ እየመቀቡ እስካሁን ፍቃድ ያለው የኦሮሞ ፌዴራላዊ ኮንግረስ በእኛ ወረዳ የሚንቀሳቀስ የለም። ከቦርድ ፍቃድ ይኖራቸው ይሆናል፣ ነገር ግን ህጋዊ ተወካያቸውን ሊያሳውቁ ይገባል። እኛ እንደ መንግሥት ምንም ችግር የለብንም። ፓርቲዎችን እኩልነት ለማስፈን ነው እየሰራን ያለ ነው እክሌ ነው የሚያስተባብረው የሚል ምንም አይነት የተነገረን ነገር የለም ይህንንም ቢያደርጉ አባላቶቻቸውን አደራጅተው ጽህፈት ቤታቸውን በመክፈት መስራት ይችላሉ እነሱ ያደረጉት መንገድ ላይ ወጥተው ነው ሰንደቅ ዓላማ የተከሉት እነሱ ሰንደቅ ዓላማ ሲተክሉ የመከላከያ ሰራዊት ሄዶ ሰንደቅ ዓላማውን ነቀለው ይህ ደግሞ የሆነው ፍቃድ ስለሌላቸው ነው ወረዳው አመራር ደበደበን ተደበደብን ነው የሚሉት። ጠፋት ቢኖራቸው ራሱ ከመደብደብ ይልቅ በሕግ መጠየቅ አይቀልም ነበር ብዬ ነበር የጠየቅኳቸው ኮንዶ ይሄ ስህተት ነው ተደርጎ አያውቅም። አመታችሁ ማንም ጠይቃችሁ ማጣራት ትችላላችሁ። የድርጅት ጽህፈት ቤትም አስተዳደርም ጸጥታና ፖሊስም ይህንን የሚያደርግበት ምንም አይነት ምክንያት የለውም። አላደረገም ባጀናገኛ ፖሊሲ ድመቀናራ ዋነ በምዕራብ ጉጂ የኦሮሞ ፌዴራላዊ ኮንግረስ ማስተባበሪያ ጽህፈት ቤት ኃላፊ አቶ ቁጤ ሳፈይ የገላና ወረዳ አስተዳዳሪ አቶ ማቴዎስ ሆጤሳ የጠቀሱት ምክንያት ሐሰት ነው ይላሉ። አቶ ቁጤ የመንግሥት ባለሥልጣናት የሚያዋክቡን ከሕዝብ ያለን ድጋፍ ስላሰጋቸው እንጂ አስፈላጊውን ማስረጃ በሙሉ አቅርበናል ሲሉ ይሞግታሉ። አስጎዝላለክ ሚኔራ ባ ፍቃዱን ለዞንም ሰጥተናል፣ ለወረዳዎችም ሰጥተን ነው ጽፈት ቤት የከፈት ነው። ይሄንን ያደረግኩት እኔ ነኝ። የምርጫ ቦርድ ፍቃድ ወረቀትን በተመለከተ ሁሉም ተወካዮቻችን በእጃቸው ይዘዋል። ኮፒ አድርጌም የሰጠዋቸው እኔ ነኝ። ግርጃም ሳሙኤልም የቦርድ የፍቃድ ወረቀት ይዘው ይገኛሉ። ለሁሉም አከፋፊ የላቸው በእጃቸው ይዘዋል። ለመከላከያ ሰራዊት አባላትም አሳይተን ሰጥተናቸዋል። ጽፈት ቤት መክፈት እንደምንፈልግም አሳውቀናል። ለወረዳ አስተዳደርም ተሰጥቷል። ለዞን አስተዳደር እኔው ነኝ ሄጄ በእጄ የሰጠሁት። በየወረዳዎቹ ለተከፈቱት ጽፈት ቤቶችም ሄደን ይህን ማስረጃ ሰጥተናል። ከኑ ከጎዲና አመትጋ ፈተማ ጎዲና ቲ ከአና ባሉለን ጀስኔ ከኒኔር አካሲም ባኔኑ ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ መጽሔት ይቀጥላል። ሙክታር እናመሰግናለን። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ትናንት ሐሙስ በኢራን ላይ ወታደራዊ እርምጃ ለመውሰድ ከወሰኑ በኋላ ባልታወቀ ምክንያት ተውውት የሚል ወሬ ጋዜጦች ላይ ወጥቷል። ዋሽንግተን ያሉ የብሔራዊ ጸጥታ አማካሪዎች ታዲያ ስለ ጉዳዩ ከመናገር ተቆጥበዋል። ኒውዮርክ ታይምስና ዋሽንግተን ፖስት ጋዜጦች እንደሚሉት ትራምፕ መጀመሪያ ላይ ራዳርንና የሚሳይል ባትሪዎችን የመሳሰሉት የኢራን ኢላማዎች እንዲመቱ ፈቅደው ነበር ስትል የአሜሪካ ድምፅ ራዲዮ ዘጋቢ ዝላቲካ ሆ ያቀናበረችውን ዘገባ አዳነች ፍሳዬ ታቀርባለች። ፕሬዚደንት ትራምፕ ከካናዳ ጠቅላይ ሚኒስትር ጃስቲን ትሩዶ ጋር በተገናኙበት ወቅት ለጋዜጠኞች በሰጡት መግለጫ ኢራን የዩናይትድ ስቴትስ ድሮን ወይም ሰው አልባ የቅኝት አይሮፕላንን ተኩሳ መጣሏ በዋሽንግተንና በኢራን መካከል ያለውን ፍጥጫ የባሰ እንዲወሳሰብ ያደርጋል ብለዋል። አቁን ለማወቅ ከፈለጋችሁ ሆን ተብሎ የተደረገ ነው ብዬ ለማመን ያስቸግረኛል። ይህን ያደረገው አንድ ቂልና አፈንጋጭ የሆነ ሰው ሊሆን ይችላል። ኢራን በዩናይትድ ስቴትስ የስለላ ንብረት ላይ ጥቃት የፈጸመችው ካለምንም ትንኮሳ ነው። ድሮኑ ምንጊዜም ቢሆን የኢራንን የአየር ግዛት አልጣሰም ይላሉ። የዩናይትድ ስቴትስ የአየር ኃይል ማዕከላዊ እዝ ከፍተኛ ባለስልጣን፣ ሌትናንት ጀነራል ጆዜፍ ጓሴላ፣ ይህ ጥቃት አካባቢውን ለመቆጣጠር ያለንን ብቃት ለማሰናከል የተደረገ ጥረት ነው። ይህ የሆነው ደግሞ በቅርቡ በዓለም አቀፍ የመርከቦች ዝውውርና በንግድ ፍሰት ላይ አደጋ ከታየ በኋላ ነው። የድሮኑ ጥቃት የተፈጸመው በሆርሙዝ ሰርጥ ላይ በሁለት ነዳጅ ዘይት ጫኝ መርከቦች ላይ የፈንጂ ጥቃት መድረሱን ተከትሎ ነው። ዩናይትድ ስቴትስ ለጥቃቱ ኢራንን ተጠያቂ አድርጋለች። ኢራን በበኩሏ ከጥቃቱ ጋር ምንም አይነት ግንኙነት የለኝም ስትል አስተባብላለች። የአሜሪካውን ድሮን ግን ኢራን ተኩሳ መጣሏን የሀገሪቱ ባለሥልጣኖች አረጋግጠዋል። ኢራን ጦርነት አትሻም፣ ነገር ግን ግዛቷን ትከላከላለች ሲሉ የሀገሪቱ የውጭ ጉዳይ ሚኒስትር ጃቫድ ዛሪፍ ትላንት በትዊተር ገልጸዋል። ዩናይትድ ስቴትስም የጦርነት ፍላጎት የላትም ይላሉ የተወካዮች ምክር ቤት አፈ ጉባኤ ናንሲ ፔሎሲ። ፕሬዚደንቱ ጦርነት ማካሄድ የሚፈልጉ አይመስለኝም፣ በሀገራችን የጦርነት ፍላጎት የለም። አንዳንድ ሪፑብሊካውያን ግን የኢራን ተግባር ዩናይትድ ስቴትስን ኃይል እንድትጠቀም ሊያስገዳት ይችላል ይላሉ። ሪፑብሊካዊው ሊንሲ ግራም ያብራራሉ። ኢራን በመጪው ሳምንት ኒኩሌር ፕሮግራሟን ወደ ማዳበር ከተመለሰች፣ ቦምብ ወደ መሥራት ጎዳና ካመራች ያው እያደረገችው ነው መቼም ከእስራኤል ጋር ያለውን ውጥረት ያባብሳል። በአሜሪካ ንብረት ላይ ሌላ ነገር ከፈጸመችና ፕሬዚደንት ትራምፕ የቀድሞ ፕሬዚደንት ሮናልድ ሬገን እንዳደረጉት የአጸፋ ምላሽ ካልሰጡ በስተቀር እኛ መናገር ብቻ መሆናችንን ለሰሜን ኮሪያና ለመላው ዓለም እያሳየን ነው ማለት ነው። በዩናይትድ ስቴትስ የተጣለብኝ ማዕቀብ ካልተነሳ በስተቀር በቀጣዮቹ ጥቂት ቀናት ውስጥ የዩራኒየም ምርቴን ከፍ አደርጋሉ ስትል ኢራን ዝታለች። የኢራን መሪዎች ተስፋ ቆርጠዋል ይላሉ የአሜሪካ ምክር ቤት አባል ሴኔተር ጆን ኬኔዲ አያቶላው እየጮሁ ያሉት እኛን ለመተንኮስ ነው። ከአውሮፓ ብዙም እርዳታ እንደማያገኙ ግልጽ ነው። አሁን በምናደርገው መቀጠል ያለብን ይመስለኛል። ፕሬዚደንት ትራምፕ የኢራንን የኒውክሌር መርሃ ግብር ለመገደብ ሲሉ ከኢራን ጋር ተደርጎ ከነበረው ዓለም አቀፍ ስምምነት ባለፈው ዓመት ከወጡ በኋላ በኢራንና በዩናይትድ ስቴትስ መካከል ውጥረት ሰፍኗል። ትራምፕ ኢራን ኒክሌር መሳሪያ ለማምረት የማትችልበት ተጨማሪ ዋስትና ማግኘት ይፈልጋሉ። ኢራን በቀጠናው ያሉትን አሸባሪ ቡድኖችን መርዳት ማቆም አለባት የሚልም ጨምረውበታል። በዜናው ላይ እንዳልነው ሆርሙዝ ሰርጥ ላይ ድሮኑ ተመቶ መውደቁን ተከትሎ ኢራን ውስጥ ሶስት ኢላማዎችን ደብድበን ለመበቀል ተዘጋጅተን፣ በመጨረሻ ደቂቃ የኢራንን ሕዝብ ሕይወት እንዳይጠፋ በማለት ጥተነዋል ሲሉ ፕሬዚደንት ዶናልድ ትራምፕ ተናግረዋል። ፕሬዚደንቱ ዛሬ አርብ ነው ይህን ይፋ ያደረጉት በኒውዮርክ ታይምስ ጋዜጣ ላይ ትዕዛዙን ሰጥተው ባልታወቀ ምክንያት ተውታል የሚል ሪፖርት መውጣቱን ተከትሎ ነው ፕሬዚደንቱ ይህን ያስታወቁት። ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። የዜና ዘገባዎች እዚህ ላይ አብቅተዋል። ቀጥሎ ያለው ዘገባ ነው ግን ስፖርት ነው። ስፖርት ነው። የአፍሪካ ዋንጫ በብዙ ውዝግብ እንደታጨቀ ሆኖ ዛሬ ይጀመራል ይለናል ግርማቸው ከበደ። አስተናጋጅዋ ግብፅ ከዚምባብዌ ከምሽቱ አምስት ሰዓት በኢትዮጵያ አቆጣጠር ይጫወታሉ። በዛ ሰዓት እኔ ከማንም ጋር ነገር አልፈልግም። ቆንጅቶ ወቂ ማንን ነው የምትደግፈው የሚል ጥያቄ ላነሳ ነበር ተውኩት። አይተንናያለን። ወደ ግርማቸው ዘገባ እንለፍ። ባለፉት ሁለት ሳምንታት እንደ አፍሪካ እግር ኳስ ኮንፌዴሬሽን ያወዛገበ አህጉራዊ የእግር ኳስ አስተዳዳሪ የለም። የኮንፌዴሬሽኑ ፕሬዚዳንት አህመድ አህመድ ለዓለም አቀፉ እግር ኳስ ማህበራት ፌዴሬሽን ፊፋ ጠቅላላ ጉባኤ ለመሳተፍ ወደ ፈረንሳይ ተጉዞ በነበረበት ወቅት በፖሊስ ታሰሩ። በሙስናና ውልን ለብቻቸው በማፍረስ በሚል የተያዙት አህመድ አህመድ በፖሊስ ጥያቄ ከቀረበላቸው በኋላ ተለቀዋል። ነገር ግን አሁንም ከውዝግብ አላመለጡም። ላለፉት ወራት በሙስናና ስልጣንን ያላግባብ በመጠቀም በስራ አስፈጻሚ አባሎቻቸው ጭምር ክስ ሲቀርብባቸው የቆዩት ፕሬዚዳንቱ የአህጉሪቱ እግር ኳስ የመምራት ብቃት የላቸውም እየተባሉም ሲታሙ ቆይተዋል። በዚህም በያዝነው ሳምንት የፊፋ ዋና ጸሐፊ የሆኑት ፋትማ ሳሙራ የፊፋ የአፍሪካ ተወካይ ሆነው ለስድስት ወራት እንዲሰሩ ተወስኗል። ዋና ጸሐፊዋ ፋትማ የሀገሪቱ እግር ኳስ አስተዳደር ያለበትን ደረጃ ይገመግማሉ፣ ለውጦችንም ይከታተላሉ ተብሏል። ይህም ለመጀመሪያ ጊዜ 24 ቡድኖችን የሚያሳትፈውን ውድድር ካፍ ለመምራት ይችላለው የሚል ጥያቄን የሚያነሱ ሰዎች እንዲፈጠሩ አድርጓል። በአፍሪካ ዋንጫ ያለው ውዝግብ ግን በዚህ አላበቃም። ውድድሩ የቴሌቪዥን ተመልካች ለመሳብ በሚል በተለምዶ ከሚካሄድበት ጥር ወር ወደ ሰኔ ወር በመለወጡ ቅር ያላቸው ወገኖችም አሉ። ወቅቱ በሰሜን አፍሪካ ከባድ ሙቀት፣ ከሳህራ በታች ባሉ ሀገራት ደግሞ ከፍተኛ ዝናብ የሚኖሩበት በመሆኑ ለውድድር አይመችም ይላሉ። ተቃውሞውን ካቀረቡት መካከል ደግሞ የዓለም ፕሮፌሽናል ተጫዋቾች ማህበር የሆነው ፊፍ ፕሮ ይገኝበታል። በግብፅ 40 ዲግሪ ሴንቲግሬድ የሚደርሰው ሙቀት ለተጫዋቾች ጤና ጥሩ አይደለም የሚል ቅሬታ አሰምቷል። ከ13 ዓመታት በኋላ ወደ ሰሜን አፍሪካ ሀገር አስተናጋጅነት በተመለሰው ውድድር ኢትዮጵያዊ በአምላክ ተሰማ በዋና ዳኝነት የሚሳተፍ ሲሆን የኢትዮጵያ ቡናው ሁሴን ሻባኒ ብሩንዲን፣ የአዳማ ከተማው ሮበርቶ ዶንካራ ዩጋንዳን፣ የድሬድዋው ኢቲማኒ ኩሚኔ ናሚቢያን፣ እንዲሁም የቅዱስ ጊዮርጊሱ ፓትሪክ ማታሲ ኬንያን ወክለው በአፍሪካ ዋንጫ ይፎካከራሉ። የውድድሩ አሸናፊ ደግሞ አራት ነጥብ አምስት ሚሊዮን ዶላር ያገኛል። ግርማቸውን እናመሰግናለን። ጨዋታውን እንግዲህ በጉጉት ፈንቼ ነሽ። እኔም ድምፄን አላሰማም ዝም ብዬ ነው ማየ አድማጮች በነገራችን ላይ የሙዚቃ ማሰሚያ ጊዜ አስበን ነበር፣ በቂ ጊዜ የለንም። ነገር ግን ዛሬ የዓለም የሙዚቃ ቀን መሆኑን ሀብታሙ ስዩም አንዳንድ ነገሮች ጨርጨር አድርጎ ሰጥቶን ነበረ። እሱን ለማንበብም ሆነ ለሙዚቃው ለጊዜው ጊዜ የለንም። ወደ ሁለተኛው አጋማሽ እንለፍ። ቀዳሚው ወደ ምዕራብ ኢትዮጵያ የሚወስድ ነው። ሚዛን ቴፒ ዩኒቨርሲቲ ቴፒ ግቢ በመምህራንና ሰራተኞች ላይ የደረሰውን ጥቃት ተከትሎ ስራ አቁመዋል። በመምህራን ላይ የመደፈር ንብረት የመዘረፍና ከስራ ገበታቸው የመባረር ጥቃትም ተፈጽሞባቸዋል ነው የተባለው። የተለያዩ ሶስት ባንኮችም የዝርፊያ ሙከራ እንደተደረገባቸውና ጭንብል ያጠለቁ የተደራጁ ቡድኖች ከጥበቃዎች ላይ መሳሪያ እየቀሙ መውሰዳቸውም ነው የተገለጸው። የሐዋሳው ሪፖርተራችን ዮናታን ዘብዲዮስ ተጨማሪ ዘገባ ልኳል። የሚዛን ቴፒ ዩኒቨርሲቲ ቴፒ ካምፓስ ከሰኞ ጀምሮ ሙሉ በሙሉ ስራ ማቆሙን ነው የቴፒ ግቢ ፕሬዝደንት አካዴሚክ ዲሬክተር አቶ ተመዝገን ካሳው ተናገሩት። ዩኒቨርሲቲው ስራውን ያቆመው ባለፈው ሳምንት መጨረሻ ሌሊት በመምህራን ላይ የተፈጸመውን ጥቃት ተከትሎ መሆኑን ተናግረው፣ መምህራንና ሰራተኞች ስጋት ስላለባቸው አቤቱታ ተፈራርመው ለሳይንስና ከፍተኛ ትምህርት ተቋማት ሚኒስቴር ማስገባታቸውና ስራ ማቆማቸውን ለቪኦኤ በስልክ ገልጸዋል። ጥቃቱ የተፈጸመው ተከራይቶ የሚኖሩበት መኖሪያ ቤታቸው ድረስ በማቅናት ሲሆን አካላዊና ስነልቦናዊ ጉዳት ደ ደርሶባቸዋል ነው ያሉትም። መምህራን ላይ ከዚህ በፊት በተለያየ ጊዜ ያው አካባቢ ላይ ምሽት ላይ በሚንቀሳቀሱበት ሰዓት የመደብደብ ሞባይሎች እንድሎች የመነጠቅ እንትኖች አሉ ማንነታቸው ባልታወቀ አሁን ግን በዋናነት መነሻ የሆነው የዩኒቨርሲቲያችን ሰራተኛ ዮሐንስ ግለሰብ አለ። እሷ ቤት ተከራይተው የሚኖሩ ደሱ አራት መምህራን ነበሩ። ከአራቱ አንደኛው ወንድ ነው። በሰዓቱ እዛ ነበረን እሱ ባለቤት እዛው ነበረች። ግን ስለዚህ ሶስቱ የታጠቀ ሀይል ነው የመተወሰዱብን ነው የሚሉት እነሱ እንዳስረዱ ነው ሌሊት ላይ ነው ከስድስት ሰዓት በኋላ። ስለዚህ ቤት ገብተው ላፕቶፓቸውን፣ ሞባይላቸውን ወስደውባቸዋል። የመደፈር አደጋም ያጋጠማቸዋሉ ከእነሱ መካከል እና ስለዚህ መምህር ላይ እንደዚ አይነት ጥቃት ሲደርስ ቀጣይ መምህራን ለእኛም ዋስትና ያለን ቀጣይ እንደምናምም እንትናለን ነው በጣም ትልቅ ስጋትም ስለሆነ እዛ ብላይ የሚያሳለፉ ስለሆነ እና በዛ ምክንያት ነው የሳይንስ እና ከፍተኛ ትምህርት ተቋማት ሚኒስትሩ ችግሩን የሚፈታ ከሆነ ወደ ስራቸው እንደሚመለሱ ካልሆነ ግን መምህራን በዚህ ሁኔታ ስራቸውን ለመስራት እንደሚቸገሩ መናገራቸውን ነው የገለጹት። የቴፒ ግቢ መምህራንን ለይቶ አስገድሮ የመድፈርና የመዝርፍ ወንጀል የፈጸሙ ግለሰቦች ማንነታቸውን ማወቅ አለመቻሉን ተናግሯል። ከዚህ በተጨማሪ በከተማው የሚገኙ የኢትዮጵያ ንግድ ባንክ፣ የኦሮሚያ ኢንተርናሽናል ባንክና አቢሲኒያ ባንክ የዝርፊያ ሙከራ መደረጉና የባንኮቹ ጥበቃ መሳሪያዎች እንደተቀማ የአንደኛው ባንክ ጥበቃና ስማቸው እንዳይገለጽ የፈለጉ ሰራተኛ ለቪኦኤ የነበረውን አስቸጋሪና ከባድ ያሉትን ሁኔታ አስረድተዋል ና የምናውቀው ለረጅም ሰዓታት ከተተኮሰ በኋላ መሳሪያ አምጡ ነው የተባለው። ርችት የማሰሚያ ተኩስም ያደረግን ምንም የሚደርስልን አካል አልነበረም። መጨረሻ ላይ ያው ቦምብ እንጥላለን ብሎ ቦምብ ይዞብን ስመጡ፣ አማራጭ የለንም። ያው ያው የተደራጀ አካል ነው እንግዲህ። እዛ ውስጥ ቦምብ ብታል ያለውን ንብረት ያወድምብናል፣ እኛም እንጠፋለን፣ ንብረትም ይጠፋል። ያው አማራጭ ስናጣ ያው መሳሪያውን ሰጠናቸው ከዛ በኋላ ያው ተመልሶ ሄዱ ማለት ነው። መሳሪያውን እንደተቀበሏችሁ ባንኩን አልዘረፉም? ባንክ ላይ ሌላ የደረሰ ንብረት ምናምን የወሰዱት ነገር የለም። ያው መሳሪያ ነው ጥያቄያቸውን፣ መሳሪያ ነው። ከሰላሳ እና ከዛ በላይ ደቂቃዎች ተኩስ ቆየብን። ቴፒ ከተማ የኮማንድ ፖስት አዋጅ ታውጆ በኮማንድ ፖስት ከሚመሩ ከተሞች ውስጥ አንዱ ነው። እናንተ ይህን ያክል ጊዜ ተኩስ ስትለዋወጡ የደረሰላችሁ የታጠቀ የመንግስት ሀይል አልነበረም? የለም። ቢኖርማ መሳሪያ እኩር ቅዳሜ ምሽት አምስት ሰዓት ተኩል የዝርፊያ ወንጀል እንደተፈጸመባቸው ተናግረው አሁን በከተማው አንጻራዊ ነው የሚሉት ሰላም መኖሩን ገልጸዋል። የከተማ ነዋሪ ከአስራ ሁለት ሰዓት በኋላ ስጋት ስላለበት እንቅስቃሴ እንደማያደርግ ጠቅሰው ባንኮቹም በጸጥታ ሰራዊት የተጠበቀ መሆኑ ተናግሯል። ከመንግስት የጸጥታ ኃይል ጋር ተመሳሳይ የሆነ መለው የለበቱና ጭንብል አጥልቀው ዘረፋና ኢሰብአዊ ጥቃት ይፈጽማል የተባለ ቡድን ጥቃት ካደረሱባቸው መካከል አንዱ የሆኑትና ለደህንነታቸው ሲባል ስማቸው እንዲገለጽ ያልፈለጉት ተጎጂ በእሳቸውና በመምህራኖች ላይ የተፈጸመውን ጥቃት አጸያፊ ድርጊት ነው ብሎ ተገልጸውታል። ንብረት ዘረፋ ተደርጓል። አስገድዶ መድፈር ወንጀሎች ተደርገዋል። ሰላዊ ጉዳት ድብደባ ደርሶብናል። ይህ ነው እንግዲህ በአጭሩ ሰሞኑን እየተከሰተብን እና እኛ አሁን የምንፈልገው ነገር እኛ ፌዴራል መንግስት የህግ ከለላ እንዲሰጠን ነው የምንፈልገው። ለዛ ስራችንን በአግባቡ መስራትም አልቻልንም። ይሄው ከዛን ጀምሮ አንድ ሳምንት ሙሉ ስራም እየገባን አይደለም። ሁላችንም ታመን ህክምና ላይ ነው ያለናል። በከተማቸው በሰላም መኖርና በነጻነት መንቀሳቀስ አይቻልም ያሉት እኚህ አስተያየት ሰጪ ከተማው በኮማንድ ፖስት እየተመራ ነው ቢባልም በከተማው አሉ የሚሉት ህገ ወጦች ከአቅማቸው በላይ መሆኑን ተናግረዋል። የከተማው ነዋሪ የሆኑት አቶ ታዬ በበኩላቸው ከወንጀለኞች ጀርባ ያለውን ኃይል መለየት ሲገባው የከተማው የየኪ ወረዳና አንዳንድ የዞን አመራሮች ዝምታ መርጧል የሚሉትም እስካሁንም የማያዳግም እርምጃ ባለመወሰዱ ህዝቡ በሰላም መኖር እየቻለ አይደለም ነው ያሉትም። ያደረጉት አመራሮች ናቸው። አሁን ሴቱን እያመጡ ያሉት የክልሉ መንግስት ምንን ጣልቃ ገብቶ መስራት አልቻለም። በተጨማሪም አልፎ አልፎ ግድያ የሚፈጽሙ ወንጀለኞች በከተማው መኖራቸውን ተናግረው ከዚህ ውስጥ ባለፈው ሳምንት በጥይት ተመቶ የተገደለው የኢትዮጵያ ቴሌኮም ጥበቃ አንዱ መሆኑን ተናግረዋል። የጸጥታ ኃይል የወንጀል ድርጊት ፈጻሚዎችን ተቆጣጥሮ በህግ ጥራስል ማዋል አለመቻሉም በመንግስት ላይ ከፍተኛ ወቀሳ እያስከተለ መሆኑን አስረድተዋል። ለዚህ ሁሉ ችግር ጽንሱ ማንነትን ምሰሶ ያደረገ የስልጣንና ራስን በራስ መምራት የመዋቅር ጥያቄ ሲሆን የክልሉና የአካባቢው መንግስት የሰው ህይወት ሳይጠፋና ደም ሳይፈስ የህዝብ ጥያቄ መፍታት አለመቻሉም በአካባቢውና በክልሉ መንግስት ላይ የሰላ ክስ እንዲቀርብ እንድቀርብ ምክንያት ሆኗል። ተባለው የቴፒ ከተማ በቀጥ ነው በኮማንድ ፖስት ከሚመሩ ከተሞች አንዱ ስትሆን በከተማውና በዩኒቨርሲቲ ሰራተኞች ላይ የተፈጸመ ያለውን ወንጀል አስመልክተን የሸካ ዞን ዋና አስተዳዳሪና የኮማንድ ፖስቱ ምክትል ሰብሳቢ በእጅ ስልካቸው ያገኘናቸው ቢሆንም ተመሳሳይ መረጃዎች የሚወጡት ከአንድ ቋት መሆኑን ገልጸው ለዋና ሰብሳቢያቸው መርተውኛል። ዋና ሰብሳቢያቸውም መግለጫ እንዲሰጡን በስልካቸው ማግኘት ብንችልም ቀደም ብሎ ስብሰባ ላይ መሆናቸውን ገልጸው ቆየት ብለን እንድንደውላቸው በኋላ ደጋግመን ብንደውላቸውም ሊናገኛቸው አልቻልንም። የቴፒ ከተማ ያለፈውን አንድ ዓመት ያሳለፈችው በሰላም እጦትና በጸጥታ ችግር ነው። በዚህም ምክንያት በርካቶች ተፈናቅለዋል፣ ለሞትም ተዳርገዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም ዮናታንን ለዘገባው እናመሰግናለን። ቀጣዩ ደግሞ ወደ ትግራይ የሚወስድን ነው። የትግራይ ክልላዊ መንግሥት ከሕዝቡ ብር እያሰባሰበ ነው። የክልሉ መንግሥት እያሰባሰበ ያለው ብር ለምን የሚውል ነው? የክልሉ በጀትና ከፌዴራል መንግሥት የሚሰጠው ድጎማስ ምን ላይ ውሎ ነው አሁን ገንዘብ ስብሰባ ውስጥ የተገባው? የሚሉ ጥያቄዎች ለትግራይ ክልል የሕዝብና መንግሥት ግንኙነት ቢሮ ኃላፊ ለወይዘሮ ልያ ካሳ ቀርቦላቸው መልስ ሰጥተዋል፣ ይለናል ሙልጌታ ጽባ በላከው ዘገባ የትግራይ መንግስት ለክልሉ የገንዘብ ድጋፍ እንዲደረግለት በራሱ መገናኛ ብዙኃን ህዝቡን እየጠየቀ ይገኛል። የመንግስት የልማት ተቋማት ሰራተኞችም ከአምስት ፐርሰንት እስከ መቶ ፐርሰንት የወር ደመወዛቸውን እንዳበረከቱ የክልሉ ህዝብና መንግስት ግንኙነት ቢሮ ኃላፊ ወይዘሮ ሊያ ካሳ ተናግሯል። የንግድ ማህበረሰብ ባለሀብቶችም ለዚህ እንቅስቃሴ ለቀጣይ እሁድ ሰኔ 16 ቀን 2011 ዓ ም የራሳቸውን ቴሌቶን አዘጋጅተው 250 ሚሊዮን ብር ለመሰብሰብ አቅደዋል ሲሉም አክለው ገልጿል። ይህን እንደሚታወቀው አሁን ሰኔ 15 በትግራይ ክልል የሰማዕታት ቀን ተብሎ የሚከበር ነው። ምክንያቱም ከዛሬ 31 አመት በፊት በርካታ ንጹሐን ዜጎች በአንድ ቀን የጋዩበት፣ እንዲሁም በትጥቅ ትግሉ ውስጥም ወደ 60 ሺህ የሚሆን መስዋዕት የከፈልንበት ስለዚህ እነሱን ስንዘክር አጠቃላይ እነሱን ያለሙትን አላማ ከግብ የማድረስ ጉዳይ ስለሆነ የእነሱ አላማም ይታወቃል የትግራይ ህዝብ ከድህነት የማላቀቅ የትግራይ ህዝብ ከጭቆና የማላቀቅ የትግራይ ህዝብ የደለደለ ና የጠነከረ የፈረጠመ ኢኮኖሚያዊ አቅም ፈጥሮ አጠቃላይ ራሱን ችሎ የሚኖርበት ማንነቱንና ህልውናውን፣ ሰላሙን፣ አንድነቱን አጠናክሮ የሚሄድበት አግባብ የመፍጠር ስለሆነ አላማቸው ይህንን አላማቸው ከግብ እንዲደርስ ሰማዕታትም እየዘከርን ለዛ አጋዥ የሆኑ ጉዳዮችን ለምሳሌ ይሄ የገቢ ማሰባሰቢያ አንዱ ዋነኛው ተግባር ስለሆነ የልማት እንቅስቃሴያችን ወደ ላቀ ደረጃ ለማድረስ የገቢ ማሰባሰቢያ ስራችን እንሰራለን ብለው ሰፊ እንቅስቃሴ አድርገዋል። እንግዲህ ሰኔ አስራ ስድስት አጠቃላይ ሰፊ የሆነ የነጋዴዎችና የባለሀብቶች የገቢ ማሰባሰቢያ ቴሌቶን ይኖራል ማለት ነው። የክልሉ መንግስት ገቢውን እያሰባሰበ ያለው በሀገሪቱ ባለፉት አራት ዓመታት በተፈጠረው የፖለቲካ ችግር ሁለተኛው የእድገትና ትራንስፎርሜሽን እቅድ በአግባቡ ስላልተፈጸመ ነው ያሉት ኃላፊዋ፣ የክልሉ እቅድም ባገር ደረጃ እንደሆነው በሚገባ ስላልተከናወነ በቀረው አንድ ዓመት ውስጥ ልማቱን ለማካካስ ተጨማሪ ገንዘብ አስፈላጊ ስለሆነ ነው ብለዋል። እንዲሁም በፖለቲካዊ ችግሩ ከተለያዩ የኢትዮጵያ አካባቢዎች ተፈናቅለው የሚገኙ መቶ ዘጠኝ ሺህ የትግራይ ተወላጆችን መልሶ የማቋቋም ስራ ስላልተፈጸመው እነርሱን ለማገዝ ነው ሲሉ ኃላፊዋ ገልጸዋል። የክልሉ ህዝብ ደህንነት ለመጠበቅም ተጨማሪ ገንዘብ ስለሚያስፈልግ ነው በማለት ተናግሯል። የፖለቲካ ቀውስ ከዕለት ተዕለት የብሎ የሚፈረጅበት በአደባባይ ሰው እየወጣ ትግራዋይ ሌባ ነው፣ ትግራዋይ እንደዚህ ነው፣ ትግራዋይ እንደዚህ ነው እያለ የሚያሸማቀቅበትና እንደ ትግራዋይ እንድንበረከክ፣ እንድንሸማቀቅ የሚደረጉ የተለያዩ መርህ አልባ የሆኑ እንቅስቃሴዎች እየተደረጉ ናቸው ማለት ነው። ስለዚህ እነዚህ የሚመጡት ጥቃቶች ለመመከት አጠቃላይ እንደ ትግራዋይ የማንነታችን ህልውናና ደህንነት የማረጋገጥ ጉዳይ ለነገ የሚባል ስራ ስላልሆነ በዚህ ዙሪያ የሚታዩ ችግሮች የመመከት ኃላፊነትም ስላለብን እነዚህ አጠቃላይ ስራዎቻችን ለማጠናከር ብለን ለመስራት ነው። እንግዲህ የገበያ እንቅስቃሴውን እንዲደረግ የታሰበው እንደ ክልል መንግስት አሁን በተጨባጭ ያለው እንቅስቃሴም አበረታች የሆኑ ውጤቶች እየመጡ ናቸው። ክልሉ በየአመቱ የሚበጀተው ገንዘብና ከፌዴራል መንግስት የሚሰጥ የድጎማ ድጋፍ ለምን ስራ ስለሚውል ነው ገቢ ማሰባሰቢያ የጀመራችሁት ተብለው የተጠየቁት ወይዘሮ ሊያ በጀቱ ለልማት ስራዎች እየዋለ ነው፣ ሆኖም አሁን ላለው የህዝብ ፍላጎት በቂ አይደለም በማለት መልሰዋል። ፌዴራል መንግስት በጀት ስለማይበቃ ነው ወይም የሚለው ጥያቄ ጥሩ ነው። የመንግስት በጀት ምን ያህል እንደሆነ ይታወቃል። በፌዴራል መንግስት የሚሰጠን በጀትም በበጀት ቀመሩ ግልጽ ነው፣ ምን ያህል በጀት እንደሚበጀት ለትግራይ ክልል የህዝባችን ዲማንድ ያለው ግን በጣም ከዛ በላይ ነው። ያ ፍላጎት ለመመለስ የሚያስችል አቅም ካልፈጠርን በየደረጃው ያሉ የህዝባችን የመሰረተ ልማቶች፣ የልማት እንቅስቃሴዎች፣ የስራ አጥነት ችግሮች ካልፈታን ለመንግስትም አጠቃላይ ለምንሄድበት አጠቃላይ ጉዞም ችግር ይፈጥራል ብለን ስላሰብን ነው። የሚገባው ግብርስ ክልሉ በአግባቡ እየሰበሰበ ነው? ኃላፊዋ ለዚህ የሚከተለውን ምላሽ ሰጥተዋል። ግብር ስለማይከፈል ነው ወይ የሚለውን ነገር እስካሁን የትግራይ ክልል የመጡ ለውጦች ውስን ለውጦች እኮ ህዝባችን በየደረጃው ግብር ስለከፈለ ነው። ነጋዴው፣ ባለሀብቱ፣ መንግስት ሰራተኛው ሁሉ የሚመለከተው ግብር የመክፈል ባህሉን ከጊዜ ወደ ጊዜ እያዳበረ ስለሄደ በዛ ደረጃም እንቅስቃሴውን እያደረገ ስላቆየ ነው ያሉትን የመሰረተ ልማትን የምንበለው ልማት የምንበለው የተለያዩ እንቅስቃሴዎች እየተደረገ ያለው ስለዚህ፣ አጠቃላይ የልማቱን ውጤት የግብር አሰባሰባችንም ውጤት ነው ተብሎ ነው የሚወሰደው። ይሄ የግብር አሰባሰብ ሂደት በተጠናከረ ሁኔታ ክልላችን ውስጥ እየተፈጸመ ነው ያለው። ስለዚህ የገቢ ማሰባሰቢያውን ከግብር አለመክፈልና መክፈል ጋር መያያዝ የለበትም። የክልሉ ምክትል ርዕስ መስተዳደር ዶክተር ደብረ ጽዮን ገብረ ሚካኤል ቀደም ሲል የአርሶ አደሮች ብድር ስላልተመለሰ የፌዴራል መንግስት 200 ሚሊዮን ብር ከበጀት ቆርጦ አስቀርተዋል ማለታቸው ይታወቃል። ይህ ሁኔታ ለክልሉ መንግስት ብር ለማሰባሰብ ምክንያት ሆኖ እንደሆነ ወይዘሮ ሊያ ተጠይቀው ሲመልሱ ይህ ጉዳይ በአሁኑ ጊዜ በክልሉ እያጋጠሙ ካሉ ችግሮች አንዱ እንጂ ዋነኛ አይደለም፣ በጀቱን ከመቁረጥ በፊት ቅድሚያ ውይይት ተደርጎ መግባባት ላይ ቢደረስ መልካም ነበር የሚል ማብራሪያ አክለዋል። ለአሜሪካ ድምጽ ሙልጌታ አጽበሃ መቀለም አሁን በቀጥታ እሰጥ አገባ። ስሜ ተብላ ወልደ ዮሐንስ ነው። አሁን ያለው ሴንት ሉዊስ ምባል ከተማ ሚዙሪ ስቴት ነው። የማስተምርበት ትምህርት ቤት ሄሪስ ስታው ስቴት ዩኒቨርሲቲ ነው የሚባለው። እንግዶቹ በኋላ ራሳችን ያስታውቃሉ በኢትዮጵያ ተስፋ የፈነጠቀው ለውጥ ፈተና ገጥሞታል አሁን እያየን ያለንም ይበልጡን የለውጡ ተቃዋሚዎች የከሰቱት ሁኔታ ነው የሚሉት በአንድ በኩል የለም ጠቅላይ ሚኒስትሩ ሰላምና ፍቅርን የሚሰብክ ነገር ግን ተጨባጭ ህግ አክባሪ እርምጃዎች የጎደለው የአመራር ዘይቤ ራሱ የችግሩ አካል ነው የሚሉ ተከራካሪ በትይዩ ቆሞ ይሟገታሉ። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው የክርክሩ ተሳታፊዎች ራሳቸውን ማስታወቅ ጀምረዋል እንደገና ከተማ ሚዙሪ ስቴት ነው የማስተምርበት ትምህርት ቤት ሄሪስ ስታው ስቴት ዩኒቨርስቲ ነው የሚባለው ነው። ፍልስፍና ኮርሶች የተለያዩ ኮርሶችን አስተምራለሁ። ስሜ አክሎ ቢረራ ነው። ዓለም ባንክ ሰላሳ ዓመት ካገለገልኩ በኋላ ከስራ አለም ከወጣሁ ትንሽ ቆይቻለሁ። ግን አብዛኛውን ጊዜ የማጠፋው በኢትዮጵያ ላይ ስለሆነ ጽሁፎች አዘጋጃለሁ፣ መጽሐፎች እጽፋለሁ። አሁንም አንድ መጽሐፍ እየጻፍኩ ነው እና የምኖረው ዋሽንግተን ዲሲ አጠገብ ነው። አብዛኛውን ጊዜ አክቹዋሊ የቆየሁት እዚህ ነው። የቅርብ ጊዜ ጽሁፎቻችሁን ጨምሮ በተለይ በኢትዮጵያ ጉዳዮች ላይ የምታነሷቸውን ሀሳቦች የመከታተል እድል አግኝቻለሁ። ዶክተር አክሎግ ምርጫ ከዜጎች ደህንነት በፊት እንዴት ይቻላል በሚል ጥያቄ እንደረደሩና የሰዎች አስተያየት ያወዛገበባቸውን ጉዳዮች ያነሳሉ። ዶክተር ተድላ በመድረክም በቅርቡ ያቀረቡትና በእንግሊዝኛ የጻፉት እያነጋገረ ባለው ጽሁፎ በአማርኛ በግርድፍ ልመልሰው፣ ጠቅላይ ሚኒስትርነት እንደ ሃይማኖት መሪ ወይም ደግሞ እንደ መንፈሳዊ መሪ ሲያዝ የሚል አይነት ይዘት ያለው ወደ ጽሁፎቻችሁ ይዘት ከመግባቴ በፊት እስኪ ዘወትር እንደምናደርገው ተለዋዋጭ በሆነው የኢትዮጵያ ሁኔታ ውስጥ የዛሬ ግምገማችሁን አሁን ያለንበትም ሁኔታ የምትገመግሙበትን እናስቀድም። ዶክተር ተድላርሶ ላስቀድም፣ ኢትዮጵያ ዛሬ ያለችበትን የፖለቲካ ይዞታ ባጭሩ እንዴት ይገልጹታል? በአጭሩ አብይ ጠቅላይ ሚኒስትር ሆኖ ከመጣበት ጊዜ በእኔ በኩል ብዙ ያሳስበኛል። የተለያዩ ክልሎች ኦልሞስት ከቁጥጥር ስር ውጪ የወጡ እስኪመስል ድረስ ወንጀለኞች በየጊዜው ቁጥሩ እየጨመረ እየመጣበት የምናይበት ሁኔታ ላይ መኖራችን፣ የሰዎች መፈናቀል፣ የዴዲዮ ኬዝ አለ። እነዚህ የመሳሰሉ ነገሮች አንድ ላይ ወዴት እየሄድን ነው? ምን ልንሆን ነው? ነገስ የምለውን ነገር የበለጠ እያሳሰበኝ ነው ያለው ያው የህግ ስርዓት ለመጠበቅ ብንሞከርም ማለት ነው ይሄ ስጋቴ ከፍ ያደርገዋል የሀገሪቱን ሁኔታ። መልካም። ዶክተር አክሎ ገርሶም፣ ባጭሩ እስኪ ዛሬ በኢትዮጵያ ያለውን ሁኔታ እንዴት ይገመግማሉ? አመሰግናለሁ። ኢትዮጵያ አሁን ያለችበትን ሁኔታ በማስብበት ጊዜ ቀደም ሲል አብይ ጠቅላይ ሚኒስትር ከመሆናቸው በፊት የነበረውን ሁኔታ ነው የማስታውሰው። የነበረው ሁኔታ ለእኔ በጣም ጨለማ የሆነ ሁኔታ ነበር። ድርጅታዊ ምዝበራ ይካሄድ ነበር። ዜጎች እንደልባቸው ልባቸው ለመንቀሳቀስ አይችሉም ነበር፣ ለመናገር አይችሉም ነበር። የሰብአዊ መብቶች ሙሉ በሙሉ በሆነ ደረጃ ታፍነው ነበር። ስለዚህ ለውጥ እኔ ሽርሽር አይመስለኝም። ለውጥ በሚከሰትበት ጊዜ በፊት ተጠቃሚዎች የሆኑ አሉ። ተጠቃሚዎች ደግሞ የተጠቀሙበትን ዘዴ መልሶ ለማቋቋም ለማንሰራራት ይሞክራሉ። ለውጡ ደስ ያላቸው ሰዎች ደግሞ ያን ለውጥ ስርዓት ባለው ሁኔታ ተቋማዊ እንዲሆን ይፈልጋሉ። ስለዚህ ግብ ግብ አለ፣ የገመድ ጉተታ እንዳለ ይገባኛል። ዶክተር ተላ የተናገረው በክልሎች መካከል የገመድ ጉተታ እንዳለ፣ በፌዴራሉ መንግስትና በክልሎች መካከል ይገባኛል። ይሄ ምንም የሚካድ ነገር አይደለም፣ ይታያል። እጅግ በጣም በሚዘገን ሁኔታ ሶስት ነጥብ አምስት ሚሊዮን ህዝብ ተፈናቅሏል። ግን የተፈናቀለበት ዋና ምክንያት መሰረቱ ምንድን ነው ብለን መጠየቅ ይኖርብናል። ስርዓት አልበኝነት አለ፣ አልገዛም ባይነት አለ። እንግዲህ ለውጥ በሚካሄድበት ጊዜ እነዚህ ሁኔታዎች በሌሎች አገሮች ተከስተዋል አልተከሰቱም? የሚለውን ጥያቄ አቀርባለሁ። ምክንያቶች አሉ። ለምን ተከሰተ ብለን ግን መጠየቅ አለብን ብለዋል። ለምን እንበል። ምንድን ነው ለእርሶ ምክንያቱ፣ የተከሰቱበት ዋና ምክንያት ለውጡን በሚደግፉ ሀይሎችና ለውጡን ለመቀልበስ በሚፈልጉ ሀይሎች መካከል ያለ እጅግ በጣም የሚያስፈራ ግብግብ ነው። አንድ እሱ ነው። በፊት ተጠቃሚዎች የሆኑ ደግሞ ወደፊት ደግሞ ተስፋ ያላቸው አንድ እሱ ነው። ሁለተኛው ደግሞ ማስታወስ ያለብን ኢትዮጵያ በብዙ ጠላቶች የተከበበች ሀገር ናት። ለምሳሌ የአባይን ግድብ ብናይ ከውጭ ጠላቶች ጋራ የሚደረግ ግብግብ ያለበት ሁኔታ ነው ያለው። ስለዚህ የውጭ ሀይሎችም ጥቅማቸውን ለማስከበር በኢትዮጵያ ውስጥ ያለውን ሁኔታ ያባብሱታል፣ የሚል ግምጋሜ አለኝ። ጥናቶችም አሉኝ። ነ መልካም። ዶክተር ትልላ በዶክተር አክሎግ በኩል የተነሳውን አድምጠዋል። ከቀደመው ከነበርንበት እጅግ የከፋ ሁኔታ ወደ ተሻለ መተናል፣ የለውጥ ተስፋ ፈንጥቋል። ነገር ግን ቀድሞ ጥቅም የሚያገኙና ለውጡን የሚሹ ወገኖች መሀከል የተፈጠረ ግብ ግብ ነው ዛሬ ያለውን ሁኔታ የከሰተው ይላሉ። እኔ የምስማማባቸው ፖይንቶችም አሉ። ለምሳሌ ሰብዓዊ መብቶች ረገጣ ቀንሷል፣ ወይንም ብዙ ለውጥ አለ የሚባለው ነገር ላይ ሚዲያ ላይ እነዚህን አንድ ሁለቱን ፋክት ድና የሚያደርግበት ምንም ምክንያት የለም። እነሱን አቀበላለሁ። ሌላው ግን እንደዚህ ለውጥ በሚያካሄዱ ሀገሮች ውስጥ የማይቀሩ ነገሮች አሉ ሲባል ብዙ ጊዜ ሰማለሁ። ዶክተር አግሎግም አንስተዋል። ብዙ ሰዎች ይላሉ የማይቀሩ የሚባለው ነሰሰሪ ፓርት ናቸው። የለውጡ አይነት ነገር አንደርስታንዲንግ ነው። እንደየሀገሩ ልለያይ ይችላል፣ ኦፍኮርስ ግን ነሰሰሪ የሚባል ነገር የለም። መቅረት የሚችሉ ነገሮች ኢንኤቪታብል በእንግሊዝኛው የማይቀሩ ነገሮች ናቸው የሚባለው ነገር የራሳችን ዊክነስ፣ ሌሎች ማስቀሪያ መንገዶች ቢኖሩ ፈይል ማድረጋችንን አሁንም ወደ ጠቅላይ ሚኒስትሩ ሊወስድ ይችላል፣ ወደ ሀገር መሪው ማለት ነው። እነዛን መንገዶችን ለመከላከል የሚባሉ አባባሪዎች ናቸው። አንዳንዶቹ ሊቀሩ ይችላሉ አንዳንዶቹ ላይ ይቀሩ ይችላሉ ብንል እንኳን ጥሩ ነው እንጂ ጀነራል የሆነ ቢሁ ማስቀመጡ ማድበስበስ ነው የሚሆነው። ስለዚህ ያ ማድበስበስ ደግሞ ሀገርን ለመመራ ሰው ስራ ኃላፊነት ላይ ላሉ ሰዎችም ኤክስኪዝ መስጠት ላይሰንስ መስጠት ነው ነገሮችን እንደዚህ እንዲቀጥሉ። ስለዚህ ይሄንን ሪጀክት አደረገዋለሁ። ምክንያቱም አሁን የጌዲኦ ምሳሌ ብንወስድ ምክንያቶች አሉ፣ ግን ምክንያቶቹ ሰምተናል፣ በጆሮችንም ሰማ ነው አሉ አዲሱ ፕራይም ሚኒስተር የኦሮሞ ሰው ስለሆነ የእኛ ጊዜ ነው ብለው እርስ በርስ ኤትኒክ ፕሮብሌሞች ኦፍኮርስ በፊት እንደነበሩትን ወዲያውኑ ወደ ግጭት ያዞሩ ሰዎችም እንደነበሩን ሰማ ነበር። ያ ማለት ግን አንድ ፕራይም ሚኒስተር ከኦሮሞ ብሔረሰብ ስለመጣ የምለውን ነገር ፕራይም ሚኒስትሩ ኦፍ ኮርስ እኔ የኦሮሞ ሰው ስለሆንኩኝ እንደፈለጋችሁኑ ባይሉም፣ ነገር ግን ለነዚ አይነት ነገሮች ከመሪ የሚጠበቁ ነገሮች አሉ። በጣም ስትሪክት ህጋዊ የሆኑ ነገሮችን እየሰሙ ሰዎች ወዲያውኑ እያንዳንዱ ነገሮች በተፈጠሩ ጉዙ አካውንተብል ቢሆኑ መቀነስ ይቻል ነበር። ሶስት ሚሊዮን ምናምን ቀርተው አንድ ሚሊዮንም ላይሆን ይችል ነበር ያን ወይ እንደዚህ ነገሮች መስተካከልችም ነበር። መልካም ይሄ በቀጥታ ወደ እርሶ ጽሁፍ ይወስደናል። ዶክተር ትላ እርሶ ጋር ቆያ ያለው ቀደም ብዬ በመግቢያው የጠቆምኩት ጽሁፎ በቅርቡም በመድረክ ያቀረቡበት ጠቅላይ ሚኒስትርነት እንደ ሃይማኖት መሪ ወይም እንደ መንፈሳዊ መሪ ይዘውታል ይሏቸዋል። ጠቅላይ ሚኒስትር አብይ አህመድን ይጠበቅባቸው የነበረውና አሁን የሚያደርጉት የአመራር ዘዴ ወይም ስልት እንዳልተጣጣሙ፣ ትክክልም እንዳልሆነ አጥብቀው ይተቻሉ። እስኪ በቅድሚያ ምን ማለት ነው ጠቅላይ ሚኒስትርነት እንደ ሃይማኖት መሪ እንደ መንፈሳዊ ነው ሲሉ? የሀገር መሪነት በምለው ልጠካ ና አንድን ሀገር የምመራ ሰው በእኛ ባለው ስትራክቸር ፌደራል ሲስተም እንደ ገና ደግሞ ጠቅላይ ሀገሩ ልዩነቱን ለማለት ብዬ ነው። ባለው በእኛ ስትራክቸር ጠቅላይ ሚኒስትር ማንም እዛ ቦታ ላይ ቢሆን ትልቅ የመሪነት የሀገር መሪነት ስልጣን ስለሆነ የመሪነቱን አያያዝ በተመለከተ መሪነቱ አገር መሪነት እንዴት ነው እዛ ስፍራ ላይ የተቀመጠ ሰው አገር የሚመራው በምለውን ኮንሰፕቱ ላይ ነው። እኔ አሁን ዶክተር አብይን መጀመሪያ ከምናገር ማለት ነው ሌላ አገር ከየተኛውም የምለይበት ምክንያት የለም። አገር ሌላ ቦታ እንደሚመራው ሕዝቡ እያንዳንዱ ዜጋ በሰላም ወጥቶ ገብቶ እንድኖር ማስጠበቅ የመጀመሪያ ስራው እሱ ነው። ምክንያቱም ያ ካልሆነ ዜጎች በራሳቸው ሕግን እንደፈለጉ ቫዮሌንስ ቢያደርጉ እና አገር ውስጥ ትርምስ ብነሳ አገር የሚባል ነገር ኮንሰፕቱ ራሱ የኦርደር ኮንሰፕት፣ የህግ ኮንሰፕት ብዙ ነገሮች ይቀየራሉ ማለት ነው። ስለዚህ ለዛ ኦርደር የአንድ አገር መሪ መጀመሪያ ሮሉ እሱ ነው። ይህ ነገር ስራ ላይ ስውል ኦፍኮርስ ዲፊካልቲ ይኖራሉ። አንዳንድ ቦታ ላይ ፌል ማድረግ ምናም ብኖርም እንኳን ማለት ነው፣ ዋናው ትኩረት እዛ ላይ ሲሆን ሌሎች ነገሮች ቀጥሎ ነው የሚመጡት። ኢኮኖሚክ ፕሮስፐሪቲ ቢሆን፣ ሚዲያ ነጻነት ምናም ሁሉም ነገሮች ቢመጡ ሰው በሰላም መኖር መውጣት መግባት ስችል ነው። ይህንን ግን የዶክተር አብይ አመራር በአብዛኛው ከጅማሬው ላይ ንግግሮቹ ሁሉ የሚያሳዩት ምንድን ነው ከበፊቱ ከነበሩት ስርዓቶች ጋር ኦፍኮርስ ፊት ለፊት የሚቃረን ወይንም በተሻለ መልኩ አገርን ለመምራት ከማሰብ ከቅንነት ይመስለኛል። ስለዚህ በፍቅር ንኖር ብዙ ወንጀል የሰሩ ሰዎችም አሉ። ፖለቲካ ስልጣናቸውን አብዝው ያደርጉትን ምህረት እንደምደረግላቸው ህዝቡ ምህረት አድርጓል። ለኢህአዴግ ስልጣን ላይ ላሉ ሰዎች እንዲ እንዲህ አይነት ነገሮች ሲባሉ ብዙ ሰው ሰብቶ የማያውቀው ነገር ሲሰማ፣ ሰው ከአንድ ሀገር መሪ የሚሰማውን ነገር ሲሪየስሊ ያምራል፣ ይቀበላል። ከዚህ የተነሳ ሰዎች የኛው የኢትዮጵያ ጠቅላይ ሚኒስትሩ አካሄድ ከሌሎቹ ይለያል ብለው አሳሰብ፣ በሚሰሙት ነገር ነው የሰዎች የሚቀየረው። ስለዚህ ሰዎች የሕግን የበላይነት እና የአንድ ሀገር ፈርምን ስትሮንግሊ ወንጀል የሚሰሩ ሰዎችን የሚጠይቅ አይነት መንግስት አለ ከምለው ይልቅ የበለጠ የይቅርታ የሚያደርግ ሩህሩህ የሆነ ፍሬንድሊ የሆነ የምለው ነገር ጥሩ ባህሪያት ቢሆኑም እነዚያ ባህሪያትን ኢሚዲየትሊ ሰዎች አይምሯቸው ሲሆኑ እንዴት ነው የሚሆኑት? ዜጎች በህግ ተጠያቂ ከመሆን ምህረት እንደምደረግላቸው የምህረት ዘመን ነው ምናምን የምለውን ነገር ነው ማጣላቸው። ስለዚህ ያ ሞቲቬት ያደረጋቸዋል። አንዳንዶቹ ስርዓት አልበኛ ለመሆን ለፈለጉ ሰዎች ስራዬ ብሎ ማለት ኤክስኪዩዝ ለሚፈልጉትም በር ተከፈተላቸው ማለት። ስለዚህ እንደዛ ያ አካሄድ ነው እኔ ማለት ቸርች ውስጥ ብሆን ፍቅር፣ እነዚህ ነገሮች ቦታው የተለየ ቦታ ስለሆነ የህገ በላይነት ባል ነገር የሌለበት ማለት ሌላ ዲስፕሊን ነው ያለው የምንለይ ነው የተለየ ስለሆነ ይለያል እና እነዚህን ነገሮች ነው ሰዎች ምደት ላይ አቢዝ ያደረጉት የእሳቸው ካሄድ ጥሩ ቢሆንም ማለት ነው አስተሳሰባቸው ቢሆንም ግን ሰዎች እንደዛ አልተቀበሉት። መልካም አስተሳሰብም ቢሆን አገር የሚመራበት መንገድ አይደለም ነው የሚሉት ባጭሩ። አይደለም ነው ጠያቄዎች አስከትላለሁ። በቅድሚያ ግን ለዶክተር አክሎግ እድል ልስጥ። ዶክተር አክሎግ በዶክተር ተድላ የተነሱትን ሀሳቦች ተከታትለዋል። እንዴት ይመለከቷቸዋል? ዶክተር ተድላ ይህ አቀራረብ ልዩነት አለን እኔ የኢትዮጵያን ለውጥ የማየው የአስተሳሰብ ለውጥ ያስፈልጋል። ኢትዮጵያ ውስጥ ክርክሩ ይቀጥላል፣ በሚቀጥለው ምናልባት በሰጣ ገባ። ለዛሬ ግን ያለንን በዚሁ እያጠቃለልን ነው ያስተናገድናችሁ እኔ አዲሱ አበበና ቆንጅ ይታየንን። ወደ ትግርኛ ስርጭት ይሆናል የምንዘልቀው። በእኛ በኩል አብራችሁን ስላመሻችሁ እናመሰግናለን። ሰላም ደናደሩ